Foreign Service Institute, Amharic Basic Course, Unit 12. Basic Sentences for Learning. Akotatar. Yixiakotatar. Auropa. Auropawi. Leiyu. Atojon. የኢትዮጵያ የጊዜ አቆጣጠር ከአውሮፓውያን ልዩ መሆኑን ታውቃለህ? ልዩነት እንዴት የለም አላውቅም። ልዩነቱ እንዴት ነው? ወር የቀኑም የሌቱም የወሩም የዓመቱም የሰዓቱን ማቆጣጠር ከእናንተው በጣም ልዩ ነው። ገለጸ፣ መግለጽ፣ ይገልጻል፣ ግለጽ። እባክ ልዩነቱን ግለጽልኝ መካከል በኢትዮጵያ የጊዜ አቆጣጠርና በአውሮፓ የጊዜ አቆጣጠር መካከል የስምንት ዓመት ልዩነት አለ። ምህረት አመተ ምህረት ሲሆን ለምሳሌ እንደ ኢትዮጵያ አቆጣጠር አስራ ዘጠኝ መቶ ሀምሳ አምስት አመተ ምህረት ሲሆን እንደ አውሮፓ አቆጣጠር 1963 አመተ ምህረት ይሆናል። አቶ ጆን የኢትዮጵያ የጊዜ አቆጣጠር ከአውሮፓውያን ልዩ መሆኑን ታውቃለህ? የለም አላውቅም። ልዩነቱ እንዴት ነው? የቀኑም የሌቱም የወሩም የአመቱም የሰዓቱም አቆጣጠር ከእናንተው በጣም ልዩ ነው። እባክህ ልዩነቱን ግለጽልኝ። በኢትዮጵያ የጊዜ አቆጣጠርና በአውሮጳ የጊዜ አቆጣጠር መካከል የስምንት ዓመት ልዩነት አለ። ለምሳሌ እንደ ኢትዮጵያ አቆጣጠር አስራ ዘጠኝ መቶ ሀምሳ አምስት አመተ ምህረት ሲሆን እንደ አውሮጳ አቆጣጠር አስራ ዘጠኝ መቶ ስልሳ ሶስት አመተ ምህረት ይሆናል። አቶ ጆን የኢትዮጵያ የጊዜ አቆጣጠር ከአውሮጳውያን ልዩ መሆኑን ታውቃለህ? — የለም አላውቅም። ልዩነቱ እንዴት ነው? የቀኑም የሌቱም የወሩም የዓመቱም የሰዓቱም አቆጣጠር ከእናንተው በጣም ልዩ ነው። እባክ ልዩነቱን ግለጽልኝ። — በኢትዮጵያ የጊዜ አቆጣጠርና በአውሮጳ የጊዜ አቆጣጠር መካከል የስምንት ዓመት ልዩነት አለ። ለምሳሌ እንደ ኢትዮጵያ አቆጣጠር አስራ ዘጠኝ መቶ ሀምሳ አምስት አመተ ምህረት ሲሆን እንደ አውሮፓ አቆጣጠር 1963 አመተ ምህረት ይሆናል። ከቀኑ ሁለት ሰዓት ነው። ከምሽቱ ሁለት ሰዓት ነው። ደቂቃ ሁለት ሰአት ከ አምስት ደቂቃ ነው። ሩብ ሁለት ሰዓት ከሩብ ነው። ሁለት ሰዓት ከ አስራ አምስት ደቂቃ ነው። ሁለት ሰዓት ከ ሀያ አምስት ደቂቃ ነው። ሁለት ተኩል ነው። ጉዳይ ለ ሶስት ሰዓት ሀያ አምስት ደቂቃ ጉዳይ ነው። ሁለት ሰዓት ከ ሰላሳ አምስት ደቂቃ ነው። ለ ሶስት ሰዓት ሩብ ጉዳይ ነው። ሁለት ሰዓት ከ አርባ አምስት ደቂቃ ነው። በጠዋት ስራዬን እሰራለሁ። ጠዋት በአራት ሰዓት መኪናዬን አመጣዋለሁ ከጠዋቱ በአራት ሰዓት መኪናዬን አመጣዋለሁ ከሰዓት በኋላ በሰባት ሰአት እመጣለሁ ማታን እንመጣለን ከምሽቱ በአራት ሰአት እመጣለሁ ከሌሊቱ በስምንት ሰዓት እመጣለሁ። ወዲያ ከትናንትና ወዲያ ከትናንትና ወዲያ አልመጣም። ትናንት ማታ መጣች። በየ ባለፈው ሳምንት በየቀኑ ወደ ትምህርት ቤት ይሄዱ ነበር። ከነገ ወዲያ ከነገ ወዲያ ይመጣል። የሚመጣው ሳምንት በሚመጣው ሳምንት ይመጣሉ። ደብዳቤ ላከ፣ መላክ፣ ይልካል፣ ደብዳቤውን ልከውታል። ኖረ፣ መኖር፣ ይኖራል። አሜሪካ ውስጥ አምስት አመት ኖሬ ያለሁ